እንደምናመሻችሁ፣ የጋቢና ቪዮ አድማጮች፣ የዛሬ ሰኞ ነሐሴ 27 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። በድሬዳዋ ከአንድ ወር በፊት በተከሰተውና እስካሁን በቀጠለው የቺኩንጉኒያ ወረርሽኝ የታመሙ ሰዎች ቁጥር መጨመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። እስካሁን ድረስ ባለን መረጃ ወደ 20ሺህ የሚጠጉ ሰዎች በበሽታው ተጠቅተዋል የተቋሙ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ ለጋዜጠኞች በሰጡት መግለጫ የተናገሩት ነው። ዝርዝሩን ይዘን እንመለሳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት በፖለቲካ መርሃ ግብሩና በወቅታዊ የአገሪቱ ጉዳዮች ዙሪያ ከደሴ ከተማና የአካባቢው ነዋሪዎች ጋር መክሯል። መጀመሪያ ስዩመ እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩመ ጠመንጃዎች ተጠቁ። ደርግም ኢህአዴግም ስዩመ ጠመንጃዎች ናቸው። እኛ የምንፈልገው ስዩመ ህዝብ ነው የፓርቲው ምክትል መሪ አቶ አንዱዓለም አራጌ ናቸው። ዝርዝር ዘገባለን። አብራችሁን እስከ ማብቂያው ዝለቁ። የሙዚቃ ምርጫም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። በደቡብ አፍሪካ ውስጥ ሁለት ኢትዮጵያውያን ንብረታቸውን ከዘራፊዎች ለማትረፍ በመሸሽ ላይ እያሉ ባጋጠማቸው የመኪና አደጋ መሞታቸው ተሰማ። ኢትዮጵያኑ የመኪና አደጋው የገጠማቸው ደቡብ አፍሪካ ዋና ከተማ ጆሐንስበርግ አቅራቢያ በምትገኝ ጁሌስ የምትባል መንደር ውስጥ ወደሚገኝ ንብረታቸው እየነዱ ወደሚገኝ ንብረታቸው እየነዱ በነበሩበት ወቅት መሆኑ ታውቋል። ኢትዮጵያኑ ወደ ሱቃቸው ለመሄድ የተነሱት የአካባቢው ነዋሪዎች የስደተኞች ሱቆችን እየዘረፉ ነበር በተባለበት ወቅት እንደነበረ በደቡብ አፍሪካ የኢትዮጵያን ማህበረሰብ ምክትል ሰብሳቢ ናህሊ ሙሳ ለቪኦኤ ገልጸዋል። ዘገባው የዳዊት ገልሞ ነው። ወደ ሌላ ዜና ስናልፍ ኢራን ነዳጅ ዘይት እንዳትሸጥ ስትል ዩናይትድ ስቴትስ የጣለችባትን ማዕቀብ ለመወጣት የሚረዳት እርምጃ የአውሮፓ ሀገሮች ካልወሰዱ በስተቀር ከዓለም አቀፉ የኒውክሌር ስምምነት የራቀ ያለችውን ጠንካራ እርምጃ እንደምትወስድ ኢራን ዛሬ ገልጻለች። የኒውክሌር ስምምነቱ የተፈረመው ከአራት ዓመታት በፊት መሆኑ የሚታወቅ ነው። የኢራን መንግስት ቃል አቀባይ አሊ ራቢ የኢራን ነዳጅ ዘይት መሸጥ አለበት ገቢውም ለኢራን ተደራሽነት እንዲኖረው ያስፈልጋል ብለዋል። ሀገሪቱ ማዕቀብ እንዲነሳላት ስትል ከፈረመችው የኒኩሌር ፕሮግራሟን ከሚገታውል የመውጣት እርምጃ የምትወስድበት የጊዜ ገደብ አርብ እንደሆነ የኢራን ባለስልጣኖች አስታውቀዋል። ኢራን እስካሁን ባለው ጊዜ በውሉ መሰረት ለማከማቸት ከተፈቀደላት የዳበረ ዩራኒየም መጠን የማዳበር ደረጃ ገደብ አልፋ ሄዳለች ተብሏል። ዩናይትድ ስቴትስ በኢራን ላይ ማዕቀቦች የጣለችው ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ከኒውክሌር ስምምነት ለመውጣት ከወሰኑ በኋላ ነው። ሆንኮንግ ውስጥ ዛሬ ዓመቱ ትምህርት የሚጀመርበት ቀን ቢሆንም የሁለተኛ ደረጃ ተማሪዎች ዛሬ ትምህርት ቤት መግባቱን ትተው ለዲሞክራሲያዊ ንቅናቄ ያላቸውን ድጋፍ ለማሳየት ሲሉ በመናፈሻ ቦታ ተሰብስበው ውለዋል። የተቃውሞ ሰልፈኞቹ ንጋት ላይ የባቡሩ በሮችን በማገድ የሰዎች ማመላለሻ ባቡሮች እንዳይንቀሳቀሱ አድርገው ነበር። ትናንት ደግሞ ዲሞክራሲያዊ መብቶችን የሚጠይቁ ተቃዋሚዎች ወደ ዓለም አቀፍ አውሮፕላን ማረፊያ ተደራሽነት እንዳይኖሩ ሲሉ መንገድ ላይ ያሉትን መሰናክሎች በሳት አጋይተዋል። በአውሮፕላን ማረፊያ ውስጥ ወዳሉት አውቶቡሶች የሚያስገባውን በር ዘግተዋል። የትራንዚት ክፍል ባለሥልጣኖች የባቡር አገልግሎትን ለማቆም ተገደዋል። በተቃውሞ ምክንያት አንዳንድ አውሮፕላን አብራሪዎች የአውሮፕላን በረራዎች ስለተሰረዙ መንገደኞች ወደ መሀል ከተማ ለመመለስ ለሰዓታት ያክል በእግር ለመጓዝ እንደ ተተገደዱ ተዘግበዋል። ዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምምነት ላይ ደርሳለች። በስምምነቱ መሰረት የአሜሪካ ወታደሮች ሰነዱ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉት አምስት ወታደራዊ ሰፈሮች ይወጣሉ ተብሏል። የዩናይትድ ስቴትስ ዋናው ተደራዳሪ ዛልሜይ ሃሊዛድ በአፍጋኒስታን ትልቁ የግል ቴሌቪዥን ጣቢያ በሆነው ቶሎ ኒውስ ዛሬ ቀርበው ሲናገሩ ስለ ስምምነቱ ያስታወቁት አምስት ሺህ ወታደሮች ከወታደራዊ ሰፈሮቹ ይወጣሉ ብለዋል። በአሁኑ ወቅት አስራ አራት ሺህ የአሜሪካ ወታደሮች አፍጋኒስታን ውስጥ ይገኛሉ። በይፋ የሚታወቁ ሰባት በዩናይትድ ስቴትስ የሚተዳደሩ ሰፈሮች በሀገሪቱ ውስጥ ይገኛሉ። ስምምነቱ ይፋ የሆነው ሀሊድ ስለ ስምምነቱ ዝርዝር ጉዳዮች የአፍጋኒስታን ፕሬዚዳንት አሽራፍ ጃኒንን ካሳወቁ በኋላ ነው። ይሁንና አሜሪካ በውጭ ሀገር ከምን ጊዜውም በላይ የረዘመ ቆይታ ካደረገችበት አፍጋኒስታን ወታደሮቿን ስለምታስወጣበት ሰነድ ቅጂ ለአፍጋኒስታን ፕሬዚዳንት እስካሁን አልሰጡም ተብሏል። አድማጮች፣ ለሰዓቱ የያዝ ናቸው አጠራ ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላችኋለን። ቀዳሚው ዘገባችን እናስደምጣችሁ። በድሬዳዋ ከአንድ ወር በፊት በተከሰተው ና እስካሁን በቀጠለው የቺኩንጉኒያ ወረርሽኝ የታመሙ ሰዎች ቁጥር መጨመሩን ና ሀያ ሺ መድረሱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የተቋሙ ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ ለጋዜጠኞች በሰጡት መግለጫ በሽታው የተያያዘ እንጂ እስካሁን ድረስ የተመዘገበ ሞት እንደሌለ ተናግረዋል። ወረርሽኙን ለመቆጣጠር እየተደረገ ባለ የተቀናጀ አሰራር ከድሬዳዋ አስተዳደር፣ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ና ከሌሎች አጋር ድርጅ ድርጅቶች ጋር በመሆን ፈጣን ምላሽ የሚሰጥ የድጋፍ ቡድን መላኩንም ጨምረው ገልጸዋል። መግለጫውን የተከታተለው ሙክታር ጀማል ዝርዝር አለው። የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ መጎስ ዛሬ በሰጡት መግለጫ እንደተናገሩት ቹኮንጉኒያ ኤደስ በምትባል ትንኝ ንክሻ ከሰው ወደ ሰው የሚተላለፍ በሽታ ነው ብለዋል። አሁን በድሬዳዋ ያስከተለውንም ችግር በተመለከተ ዶክተር በየነ ለጋዜጦች ተናግረዋል። በድሬዳዋ ከተማ ከአንድ ወር በፊት ጀምሮ ወረርሽኙ ተቀስቅሷል። እንግዲህ እስካሁን ድረስ ባለን መረጃ ወደ ሀያ ሺህ የሚጠጉ ሰዎች በበሽታው ተጠቅተዋል። በሽታው የሚያሳያቸው ምልክቶች አንደኛ ከፍተኛ የሆነ ትኩሳት ነው። ሁለተኛው ደግሞ ሞ ሰውነት መገጣጠሚያ አካሎች ላይ ከፍተኛ የሆነ ህመም እና እብጠት ያስከትላል። ሌላው እንግዲህ ከራስ ምታት ጋር የተያያዘ በሰውነት ላይ የሚወጣ ችፍታ፣ ሌሎች ደግሞ እንደ ማስታወክም እና ሌሎች ነገሮች ሊታዩ ይችላሉ። የችኩንጉንያ በሽታን ለመከላከል እርጥበት ያለበትና ውሃ ያቆረበትን አካባቢ ማስወገድ የግድ እንደሚሆን ነው ዶክተር በየነ በመግለጫቸው የጠቆሙት። በተለይ የተለያዩ ቤቶች ለትንኝ መራቢያ ምንጭ የሆኑ አካባቢዎችን ማጽዳት ላይ ማህበረሰቡ እንዲያተኩርም ዶክተር በየነ አሳስበዋል። በተደረገው የቤት ለቤት አሰሳ ከ86 በመቶ በላይ የሚሆኑ ቤቶች ወረርሽኙን የሚያስተላልፍ ትንኝ እጮቹ ተገኝተውበታል ብለዋል። ይህ ደግሞ ከፍተኛ የርጭት ስራ መሰራት እንዳለበት ታምኖበት ወደ ስራ የተገባ ቢሆንም ማህበረሰቡ በትኩረት ትብብር ሊያደርግ እንደሚገባም ጥሪ አቅርበዋል። የምላሽ ስራው እንግዲህ በዋናነት የሚያጠነጥነው በበሽታው የተያዙ ሰዎችን አስፈላጊ የሆነውን ሕክምና አገልግሎት መስጠት ነው። የራሱ የሆነ ፈዋሽ የሆነ መድኃኒት የለውም። የሚሰጠው ድጋፋዊ ሕክምና ወይም የታዩ ምልክቶችን ለማከም ወይም እንዲሻላቸው የማድረግ ነገር ነው እንጂ ቫይረሱን የሚገድል ወይም ሙሉ በሙሉ ሊያጠፍ ሊያጠፋ የሚችል መድኃኒት የለውም። ስለዚህ ትኩሳት ያለበትን ሰው ወይም ደግሞ ቁርጥማት ያለበትን ሰው ለእነዚህ ማስታገሻ የሚሆኑ መድኃኒቶችን በመስጠት ነው ህክምና እየተደረገ ያለው። ማህበረሰቡ ከበሽታው ራሱን ለመከላከል እንዲችል ለሃይማኖት አባቶች፣ ለማህበረሰብ መሪዎች እንዲሁም በመገናኛ ብዙኃን ላይ ለሚሰሩ ባለሙያዎች በአጠቃላይ ለ125 ሰዎች ስልጠናና የግንዛቤ መስጫ መድረክም ተከናውኗል ብለዋል። ከዚህም ጋር በተያያዘ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለምላሽ አሰጣጥ የሚያግዙ ባለሙያዎች ሰዎችን የኬሚካል የመድኃኒትና ሕክምና ቁሳቁሶች ድጋፍ ለድሬዳዋ ከተማ አስተዳደር ማድረጉን ተናግረዋል። ዶክተር በየነ መጎስ በተጨማሪም ወረርሽኙን ለመከላከል የሚያስችል አንድ ነጥብ ሁለት ሚሊዮን ብር ድጋፍ መደረጉን ዶክተር በየነ ተናግረዋል። ነገር ግን ከማኅበረሰቡ ግንዛቤ አንጻር አሁንም ችግር የሆነብን ነገር አለ ይላሉ ዶክተር በየነ። ችግር እየሆነ ያለው በበርሜል ወይም በተሰባበሩ እቃዎች ውሃ ይጠራቀማል፣ ክፍቱን ይተዋል። እዚያ ላይ እነዚህ ነፍሳቶች እንቁላላቸውን ይጥላሉ፣ በከፍተኛ ሁኔታ ይራባሉ። በበሽታው የተያዘ አንድም ሰው፣ ሁለት ሰው ካለ በዛ ቤት ውስጥ ደም ከዛ በመውሰድ ወደ ሌሎቹ የቤተሰብ አባላት የማስተላለፍ ሁኔታ ይኖራል ማለት ነው። ስለዚህ ኅብረተሰቡ እነዚህን ነገሮች እንግዲህ የተቀበለበት መንገድ መጀመሪያ አካባቢ ላይ ሬዚስታንስ ነበር ውሃውን ድፋ ሲባል ውሃውን እንፈልገዋለው። ምክንያቱም ዝናብ ሁል ጊዜ አይጥልም። ዝናብ የሚጥልበት ወቅት አሁን ነው። ዝናብ ደግሞ ሲጥል በየቀኑም አይጥልም። ስለዚህ ያንን ውሃ የማጠራቀም በቧንቧ ከሚያገኙትም ውሃ የዝናብ ውሃው ተፈጥሮ ለየት ያለ ስለሆነ ለንጽህና መስጫ፣ በተለይ ለልብስ ማጠቢያ ያንን የመፈለጉ ሁኔታዎች ወይም ዝንባሌዎች አሉ። ይሄ እንግዲህ ማህበረሰቡ መጀመሪያ አካባቢ የነበረው አመለካከት ነው። ቤት ለቤት በሚደረጉ ዘመቻዎችም ለማስተማር በሚደረግበትም ጊዜ አለመቀበል ነገሮች ነበሩ። ውሃውን ድፉ ሲባሉ ያለመጥፋት ቢደፉም ደግሞ ልክ ነገ ዝናብ ከጣለ ተመልሶ ያጠራቀምና ና ተመሳሳይ ነገር እንዲቀጥል የማድረግ ሌላኛው ዛሬ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት መግለጫ ያተኮርበት የኮሌራና ና የፖሊዮ ወረርሽኝም በተመለከተ ነው። የኮሌራ ወረርሽኝ ከዚህ ቀደም በነበሩ አካባቢዎች እየጠፋ ቢመስልም አዳዲስ ቦታዎች ላይ ወረርሽኝ የመፈጠር ሂደቱ እንደቀጠለ መሆኑን ነው ዶክተር በየነ መጎስ በመግለጫቸው የጠቀሱት። እንግዲህ የኮሌራ ወረርሽኝ በተለያዩ የሀገሪቱ ክፍሎች መከሰት ከጀመረ ከወራት በላይ ሆኖታል። አሁን አብዛኛው የኮሌራ ወረርሽኝ የተከሰተባቸው ክልሎች ላይ ሙሉ ሙሉ በሙሉ ወረርሽኙን መቆጣጠር ተችሏል። አንዳንድ ክልሎች ላይ ግን አሁንም አልፎ አልፎ ወረርሽኙ እየታየባቸው ያሉ ቦታዎች አሉ። በተለይም በአሁኑ ሰዓት በኦሮሚያ ክልል በሻሸመኔ ወረዳ እና በፈዲስ ወረዳ ላይ አልፎ አልፎ ወረርሽኙ እየታየ ይገኛል። ሌላው በሀረሪ ክልል በተለያዩ ወረዳዎች ላይ ይሄም አልፎ አልፎ የሚታይ ነው። ሌላኛው በደቡብ ክልል በሀዋሳ ከተማ በቅርብ ጊዜ ነው የጀመረው። ከአንድ ሳምንት አካባቢ ነው የሆነው። እንግዲህ እዛም የተወሰኑ ሰዎች በወረርሽኙ ተይዘዋል። ነገር ግን በሁሉም ቦታዎች ላይ ጠንካራ የሆነ የመከላከልና የመቆጣጠር ስራዎች እየተሰሩ ነው። የፖሊዮ ወይንም ደግሞ የልጅነት ልምሻ በሽታም በሶማሌ ክልል ወረርሽኙ መታየቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተናግሯል። በመሆኑም ወረርሽኙ ከተቀሰቀሰበት ጊዜ አንስቶ በሽታው ለመከላከል አቅም የማጎልበት ስራ ከሶማሌ ብሔራዊ ክልላዊ መንግስት አምስት ዞኑ ኖች ጋር በመሆን 48 ወረዳዎች አምስት ተፈናቃይና ሶስት ስደተኛ ጣቢያዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። ዕድሜያቸው ከአምስት ዓመት በታች ለሆኑ 500 ሺህ በላይ ሕፃናት ክትባት መሰጠቱንም ዶክተር በየነ አስታውሰዋል። የቺኩንጉንያ ወረርሽኝም በተመለከተ በኢትዮጵያ ውስጥ ረጅም ዕድሜና ታሪክ እንደሌለው ዶክተር በየነ የተናገሩ ሲሆን በተመዘገበ መረጃ ከዚህ ቀደም ከሦስት ዓመት በፊት በሶማሌ ክልል ምልክቱ የታየ ሲሆን፣ በዚህ ዓመት መጀመሪያ በአፋር ክልል፣ በሶማሌ በደቡብ ክልል ምልክቶቹ እየታዩ እንጂ እንደዚህ ተስፋፍተው ችግር ሲፈጥሩ እንዳልነበረ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር፣ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዱ ነው። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ትናንት በፖለቲካ ፕሮግራሙና በወቅታዊ የአገሪቱ ጉዳዮች ዙሪያ ከደሴ ከተማና የአካባቢው ነዋሪዎች ጋር መክረዋል። ውይይቱ ድጋፍም ነቀፌታም ተስተናግዶበታል። የደሴው ዘጋቢያችን መስፍን አራጌ ያሰናደው ዘገባ እንደሚከተለው ይደመጣል። የ1953 የጄኔራል መንግስቱና ግርማሜ ነዋይ መፈንቅለ መንግስት ሙከራ በኢትዮጵያ የዘመናዊ ፖለቲካ ትግል ውስጥ ግንባር ቀደም መሆኑን ምሁራን ይስማሙበታል። ይሁን እንጂ ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዷለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል። መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩ መጠመንጃዎች ተተኩ። ደርግም ኢህአዴግም ስዩመ ጠብመንጃዎች ናቸው። እኛ የምንፈልገው ስዩመ ህዝብ ነው። ያን ኃይል ለማምጣት ህዝብ በትክክል ለኋላው የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። የውይይት ባህላችን ደካማ ነው። ብዙ ጊዜ የሚጠመዘዝ ነው እንጂ ህዝቡ በትክክል ለኋላ አልሆነም። በተወሰኑ ባለፉት አመታት የውይይት ባህል ከሞላ ጎደል ዳብረዋል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነ ነው ያለው። ከዚህ ቀደም የወዳጅና የጠላት ነው እንትኑ ከፓርቲዎች ጋር እርስ በርሳችን አብሮ የመስራቱ ባህሉ የለም። ተቀራርቦ የመነጋገሩ ነገር የለም። አሁን እንደዚ አይነት ጅማ ተጨማሪዎች አሉ። ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ጽንፍ ተሻግሮ የአክራሪነት መናኸሪያ እየሆነ ነው የሚሉም አሉ። ታዲያ በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን? ፈተናዎች አሉ፣ ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣሉ ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለ ዘር፣ ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለው የሚታየው 97 ነው። እዛ ላይ የኢትዮጵያዊነትን ፍቅሩን ለኢትዮጵያዊነት ያለውን ሀሳብ ነው ያሳየው ሌላ ምናንሳ ለምሳሌ፣ ዶክተር አብይ ኢህአዴግ ውስጥ ነበሩ። ኢህአዴግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ የአማራ ክልልን ህዝብ ጨምሮ ሌላውም አካባቢ ያለው ህዝብ ሆ ብሎ ነው የወጣው። ኢትዮጵያዊነት የኢትዮጵያ ህዝብ ልብ ውስጥ የተቀበረ ነገር፣ ነገር ግን በላዩ ላይ ለማዳፈን ይሞክራል፣ በዘር በምናምን ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል። ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት። የብሔር ድምፅ፣ የዘረኝነት ድምጽ በጣም ከባድ ነው። ምክንያቱም አንተን የተለየ አድርጎ አንተ ሞትክ፣ አንተ ደማህ ብሎ ቁስልን እያከከነው የምነሳው ልክ ክብሪትን ጭረህ ጫካ እንደማቃጠል ያልቀላል ነው ልክ ፊኛን በስፒል መብሳት ያልቀላል ነው። ስለዚህ እሱ ላይ ሰርተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል። በስብሰባው ላይ የተሳተፉት አስተያየት ሰጪዎች በሀገሪቱ ውስጥ እየተ ጳጳሳ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል። ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና ቅድ ቢያወጣ ፖለቲካን በዚህ መንገድ አቋርጬን ያውቃለሁና ተናግሬ ወጣሁ ተሳድቤ ወጣሁ ለማለት ጊዜያዊ እስትንፋስን እንትን ከማለት መፍትሄውን ብናፈላልግ ይሻላል። አሁን ለሰላማችን ጠንቅ የሆነ ያለ ነው የዘር ፖለቲካ እኔ እኛ የሚለው አስተሳሰብ ነው አሁን ችግር እየፈጠረብን ያለው። ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቸዋለሁኝ። በእውነቱ ይሄ ወደ መሬት ሊወርድ ይገባል አስተያየት ነው የሚሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣል ብዬ አምናለሁ። ነገር ግን አሁን ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲሆን ሲጓረድ የመጣ ነገር ስላለ የበተናቸሁትን ፕሮግራም ወደ ተግባር ቀይሩት ነው ብለው ከድጋፍ ድምፆቹ ባሻገር ተቃውሞ ያዘሉ አስተያየቶችን መሰንዘራቸው አልቀረም። ምንም እንኳን በየቦታው የሚወድቀው የአማራ ህዝብ ቢያሳስበንም፣ አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሀሳብ አለኝ። ከዛ ግን የእናንተን ፓርቲ በጥሩ አይዋለን ግን ለአገሪቷ ሰላም ለእኛ ሰላም መጽ አይደል? ብቸኛ ናችሁ ብዬ አላስብም። አልተለጠፋችሁ መንግስት ጋር እራሳችሁን እንደ መንግስት እያያችሁ አይደለም የሚሰነዘረባችሁ ውንጀላ ትክክል አይደለም ይህንን በቀጥታ አማርኛ እንዲመለስልኝ ይፈልጋሉ የመንግስት አካላት ወደ እኛ አስተሳሰብ ተጠጉ እንጂ እኛ ከአቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ኢዜማ ጋር ያለው አቋም ዜግነት መሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው ፍትህና እኩልነት እንዲሰፍን ነው የምንፈልገው ከዚህ አቋማችን እኛ ወዴትም ንቅንቅ አላልንም ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣን ተቆጣጥረው ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበር። ከዚህ በፊት ስንሰራ አይነት ስህተት ነው ህብረተሰቡን ይቅርታ እንጠይቃለን። ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው ሁሉን ያሳተፈ ዲሞክራሲያዊ ስርዓት ነው ለመገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምጣት ታያል። አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት በደንብ ለምርጫ ውድድር ስንገባ በደንብ የምንገልጻቸው ይሆናል። አሁን ግን እኛ ውድድር ላይ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም ሌሎችም ሰዎች በጋራ መስራት አለባቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ጦሮ ነው ስሙ። ያው ኢዜማ ማለት እንግዲህ ሞዲፋይድ ግርቦ ሰባት ነው። በአሁኑ ሰዓት ንብረቱ እየተዘረፈ ያለው ቤቱ እየፈረሰበት ያለው ከነበረበት ከቀላው ቄ እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ፌክ ነው። ምክንያቱም ይሄ ሁሉ አማራ ሲፈናቀል አንድ ድምፅ አውሰጠም። ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች አገር ስትታመስ ያያችው አንድም ቃል ልታወጣው አልቻላችሁ። ለምንድን ነው ቶሎ መግለጫ ማሰጡት የሚል ትችት በተደጋጋሚ ይነሳ። በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጥተናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝም። መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲያዊ ስርዓት አገሪቷ ውስጥ ስናሰፍን ነው። ከዛ ውጭ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ ይችን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳት እናስባለን። ከዚህ ባሻገር አንዳንድ የኢዜም አመራሮች ከመንግስት ጋር በመቀራረብ የብዙሀኑን ጥቅም አሳልፈው ሰጥተዋል የሚሉ ወቀሳዎችም ተሰንዝረዋል። በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፈው እንዲያውም ስድብ ደረጃ የደረሱ ነገሮችን ነው የተመለከተ ነው። ማንም ሰው ይህንን አቋም ማየት መብት እንዳለው እናምናለን። ግን የሌሎች ሰዎች መብትና ስብዕናንም ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል። ውይይቱ ቁም ነገር የቀሰሙበት የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዷለም አራጌ አንደኛ እውነታ ስለሆነ ያ ስሜት አለ ማለት ነው፣ መሬት ላይ። ሁለተኛ ደግሞ የሚጠመንን ብቻ መስማት ትልቅነት አይደለም ምም አይመስለንንም ነገር መስማት አለብን። ህዝብ ውስጥ እንደዚ አይነት ነገር ካለም እሱን ለመስማት መቻል አለብን። የመሰልጠን ትልቁ ጥግ መወያየት ነው፣ መነጋገር ነው፣ ሀሳብን ማቅረብ ነው፣ በሀሳብ ገበያ ማሸነፍ ወይ መሸነፍ። ስለዚህ ይህንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ፣ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁነን፣ አባሎቻችንን እናዘጋጃለን። ለአሜሪካ ድምጽ ሬዲዮ مسفنا الراجلين كداسي መስፍን አራጌን እናመሰግናለን። አሁን ተከታዩ የቴክኖሎጂ ጉዳዮችን የምናስደምጥበት ነው። አውስትራሊያ ጽንፈኛ መረጃዎችን የሚያደርሱ የበይነ መረብ አውታሮችን ለመዝጋት እቅድ ይዛለች። ለእርምጃው መነሻ የሆነው የክራይስት ቸርች በሚባል ስፍራ አንድ ታጣቂ በሁለት መስጂዶች ላይ የከፈተውን የእርምታ ጥቃት በቀጥታ በፌስቡክ ማስተላለፉን ተከትሎ ነው። ፊል መርሰር ከሲድኒ የላከውን ዘገባ ሀብታሙ ስዩም ያሰማናል። ጽዮን ቀደም ብለሽ ያስተዋወቅሽው ዘገባ ወደ ኋላ ይደርሳል። ከዛ በፊት ግን የደረሰው ሌላ ዘገባ እናሰማ። ቁጥራቸው በውል ባይታወቅም በርካታ የኢትዮጵያ ስደተኞችና ፍልሰተኞች በደቡብ አፍሪካ ይኖራሉ። እኚህ ኢትዮጵያን ብዙዎቹ ከትውልድ ቀያቸው ወጥተው ደቡብ አፍሪካ የሚደርሱት አስቸጋሪ የህገወጥ ጉዞ በማሳለፍ ነው። አብዱልባሲት አብዲ በደቡብ አፍሪካ ከሚኖሩ ትውልድ ኢትዮጵያን መካከል አንዱ ነው። የ29 ዓመቱ ኢትዮጵያዊ ወጣት ከሙያሌ ደቡብ አፍሪካ ለመድረስ ሁለት ወራት ፈጅቶበታል። በመንገድ ላይ እንዲሁ እዚያውም ደቡብ አፍሪካም ከደረሰ በኋላ የገጠሙትን ውጣ ውረዶች ለዛሬው የዘጋቢዎች መስኮተረኛ ተረኛ ለገልሞ ዳዊት አጫውቶታል። እንደሚከተለው ይደመጣል። ቀደም ብለሽ ያስተዋወቅሽው በደረሰን ጊዜ ይደመጣል። ትውልዱ ምዕራብ ኦሮሚያ ኢሉ አባቦራ ነው። የመጀመሪያ ደረጃ ትምህርቱን እዚያው በትውልድ ወረዳው በዳሪሙ የስምንተኛ ክፍል ትምህርቱን በጋምቤላ እንዲሁም የሁለተኛ ደረጃ ትምህርቱን ደግሞ በጅማ ተከታትለዋል። አብዱል ሳቢት አሁን ኑሮውን ከሀገር ተሰደው በደቡብ አፍሪካ እየመራ ሲሆን አንድ የልብስ መሸጫ መደብር ከፍቶ በሚያገኘው ገቢ ቤተሰቡን ያስተዳድራል። አሁን በጠቅላይ ግዛቱ ዋና ከተማ ነው የምኖረው፣ ብሉምፖንቱ ይባላል። በአካባቢው ላይ በርከት ያሉ የተለያዩ ሀገር ስደተኞች ይኖራሉ። አብዛኛዎቹም በንግድ እንዲሁም በተለያየ ሙያ ላይ ተሰማርተው ነው የሚኖሩት። እኔም በንግድ ላይ ተሰማርተው ከሚኖሩት ማህበረሰብ ውስጥ አንዱ ነው። ከሀገር የወጣሁበት ሁኔታ በፖለቲካ መገፋት የሄድክበት ቦታ ሁሉ በትምህርት ዕድል፣ በተለያየ ነገሮች ምናምን ከፊት ለፊታቸው ዞር የማድረግ ሲስተም ነበራቸው እና ትምህርታችንን በትክክል መማር አልቻልንም። ቤተሰቦቻችን በየጊዜው ይታሰራሉ፣ ይንገላታሉ። በዛ ምክንያት ልባችን ወደ ውጭ ሀገር ሸፍቶ ሌሎች ከሀገር ወጥቶ ተለውጦ ሲመለሱ አይተን፣ እኛም እንደነሱ ወጣ ብለን ሰራ ሰራ አድርገን ብንቀየር የተሻለ ሕይወት በኖርን ብለን ነው ከሀገር የወጣ ነው። ስንወጣበት በኢትዮጵያ ሞያሌ በኩል ነው ወደ ኬንያ። ከዛ ከሞያሌ ወደ ናይሮቢ በባስ የተሳፈርኩት። ወደ ደቡብ አፍሪካ የሚያቀኑ ስደተኞች በሚያደርጉት አስቸጋሪ ሕገወጥ ጉዞ ብዙ ችግር ይደርስባቸዋል። ይህስ አልገጠመህም ወይ ብዬ አብዱልባስትን ጠይቀው ነበረ። መንገድ ላይ ከሞያሌ ተነስተን ሳውዝ አፍሪካ ለመድረስ አስራ ሁለት ቀን ነው የፈትብን አብዛኛውን ቀን ያሳለፍነው በታንዛኒያና በኬንያ ቦርተት ላይ ነበረ። ሁለት ቦታ ላይ ማሽና ተበላሽቶ ጫካ ውስጥ አውርደውን የአካባቢ ሰዎች ከብቶቻችንን የሚዘርፉ የሌላ ሀገር ሰዎች መጡብን ምናምን ብሎ ስለታማ ነገርና በመሳሪያ ከቦ የተደበደብንበት አጋጣሚ ነበረ። እሱ ነው ያጋጠመን ትልቁ ነገር። ከዛ ውጭ በታንዛኒያ ደግሞ ለሁለት ቀን ታስረናል። በምን ምክንያት? ህገወጥ ስደተኞቻችን ተብለን ነው። መንገድ ላይ አስራ ስምንት ነበረን። አስራ ስምንታችን ለሁለት ቀን ታስረን ከዛ በኋላ አንዳንድ ጥያቄዎችን ጠይቀው፣ ወዴት እየተጓዛችሁ ነው? ኬት ነው የመጣችሁት? የሚሉትን አንዳንድ ጥያቄዎች ጠይቀው ነው የለቀቁን ከእስር ቤት። ስትጓዙ ብቻችሁን ነበራችሁ ወይስ እናንተን የሚያጓጉዝ ሰው ነበረ? መንገድ የሚመራን ሰው ከዛ አንስቶ ደቡብ አፍሪካ ሊያደርሰን ሁለት ሁለት ሺ ዶላር የተከፈለው ደላላ ነበረ። የኬንያ ሶማሌ ነው እሱ ነበረ ሲያመጣ መንገድ ሲመራን የነበረው። ምናልባት የምታስታውስ ከሆነ ምን ያክል ወጪ አወጣ? እንደው ከሙያ ለአንስተ ደቡብ አፍሪካ ለመግባት ለደላላው ከተከፈለው ሁለት ሺ ዶላር ውጪ አንድ ሺ አምስት መቶ ዶላር በጠቅላላ ሶስት ሺ አምስት መቶ ዶላር ነው ያወጣው። አብዱልባሲት ከሀገር ከወጣ 9 ዓመት ሞልቶታል። በ2010 ከሀገሩ ወጥቶ ደቡብ አፍሪካ ሲደርስ በርካታ የሀገሩ ሰው በደቡብ አፍሪካ ስለሚኖሩ ኑሮውን ለመልመድ አስቸጋሪ አልሆንብኝም ይላል። እኔ አሁን የምሰራው አልባሳትና ጫማዎችን ነው። የሚሸጠው ልብስ ወደዚህ ስራ ሲገባ ሰው ሁሉ እዚህ የሚኖረው በህብረት ነው እና እቁብ መሰብሰብ የሚባል ነገር አለ። ደሞዝ አጠራቅሞ መነሻ መንቀሳቀሻ ተብሎ ሳንቲም ታምን ሰው ጋር ማጠራቀም የሚባል ነገር አለ። ለተወሰነ ጊዜ ሰው ጋር ከሰራህ በኋላ ያለህን ገንዘብ አጠራቅመ እድሉ ከገጠመ ትንሽዬ ግርግዳ ተከራይተህ ትሰራለህ። እድሉ ካልገጠመ ደግሞ ጠዋትና ማታ ሰዎች ወደ ስራ ሲሄዱና ከስራ ሲመለሱ መንገድ ላይ አንጥፈ እየጮክ በዚህ ዋጋ እንደዚህ አይነት ልብስ አለኝ በዚህ ዋጋ እንደዚህ አይነት ጫማ አለኝ እያልክ መንገድ ላይ ቁመት እየጮክ ትሸጥና ትንሽ ካፒታል ሲኖር ወደ ሱቅ መያዙ ወደዛ ይታለፈዋል ማለት ነው። ምን ያክል ፈጀብ የራስን የስራ ቦታ ለማግኘት እዛ ደርሳል? ስድስት ዓመት። በደቡብ አፍሪካ በሚኖሩ ኢትዮጵያ መካከል ስላለው ግንኙነት ሲናገር አብዛኛው ስደተኛ አብረው የሚሰራ መሆኑን ብዙዎች ኢትዮጵያውያንም መልካም የሚባል ግንኙነት አላቸው ይላል። አብዱልባሲት ሀገሩ ለስራ አመቺ ነው ወይ ብዬ ጠይቄው ነበረ። ቢዝነሱ ላይ ትላልቅ ቻሌንጆች አሉ እንጂ ወደ ሲስተሙ ለመግባት በእውነቱ ከሆነ ኢትዮጵያ ካለው ኦፖርቹኒቲ፣ ወደ ስራ ለመግባት እዚህ ያለው ኦፖርቹኒቲ ሰፊ ነው ግን በስራው ላይ ያሉት ቻሌንጆች ትላልቅ መሰናክሎች አሉ። በጣም ትልቅ ትልቅ መሰናክሎች አሉ። ሰው የተሻለ ስራ ለመስራት አንተ የምታገኘውን ቦታ ተጫርቶ ይገዛብሃል እና ወደ ቢዝነስ አለም ከተገባም በኋላ ከህዝቡ ጋር ኮሚኒኬሽን ላይም ትንሽ ችግር ያጋጥማል። አልፎ አልፎም ደግሞ ሰልፍ ሲኖር፣ የተቃውሞም ሰልፍ ሲኖር፣ የድጋፍም ሰልፍ ሲኖር የሆነ አይነት ችግርም ሲኖር ምናምን ሰዎቹ ንዴታቸውን ቁጣቸውን የሚያሳዩት ስደተኛ ላይ ቁጣቸውን በማንጸባረቅ ነው እና እሱም ትልቅ ቻሌንጅ ነው። አሁን አይነገርም ሜዲያ ላይ አይወጣም እንጂ አስፓዛ ሾፕ ወይም ደግሞ የታክ ሾፕ ተብሎ በየሎኬሽኑ ላይ የሚሰሩ ሰዎች የሚኖሩት አይነት ኑሮ በጣም ያሳዝናል። እንደዚህ እንደሚሰራ ብናቅ ኖሮ መች ከሀገራችን እንወጣ ነበረ ብሎ በጣም ከሀገራቸው መውጣታቸውን የሚጸጸቱ ሰዎችም በብዛት አሉ። ገልሞ ዳዊትና እንግዳውን እናመሰግናለን። አድማጮች ይህ እንግዲህ እንግዳው ያነሳው በደቡብ አፍሪካ ያለው ጉዳይ አሁንም አስቸጋሪ ሁኔታ ላይ እንዳለ በዛሬ ሁለት በተከታታይ ዘገባ ገልሞ እያስደመጠን ይገኛል። ተመልሰን እንመጣበታለን። አሁን ሰአቱ የሙዚቃ ነው። ዛሬ እጊቱ ናት የጋበዘችን አብታሙ የጊቱ ሙዚቃ ሰምተን እንመለሳለን። አብራችሁን ቆየው ነው። ጤና ይስጥልኝ። አሁን እያዳመጣችሁ ያላችሁ ጋቢና ቪኦኤ ነው። እግቱ ይባላለው። ሰላሳ፣ አርባ፣ ስልሳ፣ ሰባ፣ ሰማንያ፣ ዘጠና፣ መቶ I'm gonna be on a big will be asa arba hamsin salsasa ba samaniya

ይዟችን በዚሁ ይጠናቀቅ። መልካም በፌስቡክ አት ቪኦኤ አማሪክ በትዊተር እንዲሁም ሀሽታግ ጋቢና ቪኦኤ ላይ አስተያየታቸውን እንዲሰጡ እንጠይቃለን። አድማጮቻችን፣ በሰላም በጤና ያገናኘን። እኔ ጽዮን ግርማና እኔ ደግሞ ሀብታሙ ስዩም ነበርኩ። ደናደሩ መልካም ምሽት። i